እንደ ተለምዶ ሁሉ የአፍሪካ ሕብረት የመሪዎቹ ጉባኤ 26ኛው መሆኑ ነው። ከመጀመሩ በፊት ተቀማጭነታቸው በአዲስ አበባ በሆኑት አምባሳደሮች ተጀምሮ አሁን ስራውን በቀጠለው የሚኒስትሮቹ ጉባኤ ለሁለት ቀናት ውይይቱ ዘልቆ የመሪዎቹ ጉባኤ የፊታችን ቅዳሜና እሁድ ይካሄዳል። በሚኒስትሮቹ የመክፈቻ ስርዓት ላይ የዚምባብዌው የውጭ ጉዳይ ሚኒስትር ሲምባሳሻ ሙምቤንጌግዊ እንዳስገነዘቡት ህብረታችንን ለማጠናከር መዋጮአችንን ማጎልበት ስለሚጠበቅብን መስዋዕትነት መክፈል የሚጠይቅ ይሆናል። ይህ ደግሞ ከውጭ ድጋፍ ሳንጠይቅ በራሳችን እንድንተማመን አስፈላጊ ይሆናል ብለዋል። በመቀጠል የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ስራ አስፈጻሚ ካርሎስ ሎፔሽ በበኩላቸው መልእክቱ ግልጽ ነው አሉ። ግጭቶችን ለማስቆም ካለመስዋዕትነት አይሆንም። እርግጥ ነው። በአውሮፓም ቢሆን በእስያ፣ በዚሁ መሰል መንገድ ስለተጓዙ አሁን የደረሱበትን በመመልከት ምሳሌ የሆነን ይገባል። እንደ ዋናነት በዚህ ጉባኤ የተመለከተው በአፍሪካ ሰላም የሚሰፍንበትን መንገድ በጋራ መቀየስ ስለሆነ በዚህ ጉዳይ ላይ የአልጄሪያው የውጭ ጉዳይ ሚኒስትር ራምታም ለማምራ የሚሉት ሲ ኦርዱ ሳጂ ሮሴ ላስትራቴጂ ኮንቲኔንታል ዛሬ እዚህ በአፍሪካ ሕብረት ውስጥ በመላው ሀገሪቱ የሰላሙንና የጸጥታውን ጉዳይ በሚመለከት ከተቋሙ ጋራ ግልጽ መዋየት እንደሚኖርብን ነው። የጋራ ጉዳይ በመሆኑም ከሌላው ክፍለ ዓለማት ከሚመጡ ጭምር ጋር የምንወያይበት ነው። ይህ ነጥብ ደግሞ የሀገር መሪዎቹንና ጠቅላይ ሚኒስትሮቹን በይበልጥ የሚያተኩሩበት አጀንዳ ነው የሚሆነው። ከዚህም ጋር የሰብአዊ መብት ጉዳዮች ትኩረት የሚሰጠው ነው የሚሆነው። በአፍሪካ በተለይ፣ በስምሪት በሰሜኑና በምዕራብ ቃጣናዎች የአሸባሪዎች ጥቃት በየጊዜው እያገረሸ የሚታይባቸው ናቸውና ይህንን ለመታደግ በጋራ ምን ታቅዶ ይሆን? ሀሳቡ መልካም ሆኖ ሳለ፣ ነገር ግን ደርዝ ያለው በጥልቀት መዋየት ያስፈልጋል። በማያጠራጥር መልኩ ለፈተና ይዳረጋል። ሽብርተኝነትን ለመግታት አስቀድሞ በመተንበይ ቀጥሎም ለማኮላሸት አፍሪካዊ የሆነ አንድነትን የተላበሰ በትጥቅ በመረጃ እና በስልጠና መጠናከር ይኖርበታል። ጥያቄው ቀርቧል። የአፍሪካ የሰላምና የፀጥታው ምክር ቤት ተመስርቶ ያለ ነው። የልምምድ ተሞክሮ የተደረገውም ውጤታማ ሆኗል። አሁን የሚያስፈልገው በዚህ አቅጣጫ ለመጓዝ የፖለቲካ ውሳኔ ነው የሚጠበቀው። ያስፈልጋል በተባለባቸው ክፍሎች ሁሉ ፈጥኖ የሚሰማራ ኃይል ያስፈልጋል። ይህ ኃይል ደግሞ ደንበ በእንግሊዝኛ ትጥቅ የሚኖረው እና በከፍተኛ ደረጃ የሰለጠነ መሆን ይኖርበታል። በተባበሩት መንግስታት በኩል ግን ይህንን ለመቋቋም ገና የታጠቀበት ጉዳይ አይደለም። በተባበሩት መንግስታት የፀጥታው ምክር ቤት በኩል በዚህ ግዳጅ ላይ ምን መሰል አቋም ወስዷል? ሌ ሜምብር ዱ ኮንሰል ሲ ኩሪቲ ሰው ፓሴ የተባበሩት መንግስታት የጸጥታው ምክር ቤት አባላት በአዲስ አበባ በኩል ነው ያለፉት። ከአፍሪካው ሕብረት የሰላምና የጸጥታው ምክር ቤት እንዲሁም ከኮሚኒሽነር ሸርጉ ጋራ የስራ ስብሰባ አካሂደዋል። ከዚህ ጉባኤ ግን የተጠበቀው መሰረተ ሀሳብ አንድ አይነት የሆነ አቋም እንደወሰዱ ነው። ጌታቸው ተድላሌ ጊዮርጊስ ለዶቸቬለ ራዲዮ ከአዲስ አበባ።